አውሮፓና ጀርመን የአውሮጳ ህብረትና የህብረቱ አባል ያልሆኑ ስድስት የምስራቅ አውሮፓ ሀገራት ትብብር ከተመሰረተ ስድስት ዓመታት አስቆጥሯል። በትብብሩ ውስጥ የተካተቱት ከአውሮፓ ህብረት ጋር የሚጎራበቱት ስድስት የቀድሞዎቹ የሶቪየት ህብረት ሪፐብሊኮች አርመን፣ አዘርባጃን፣ ቤላሩስ፣ ጆርጂያ ሞልዶቫና ዩክሬን ናቸው። የትብብሩ አላማም በህብረቱና በስድስቱ ሀገራት መካከል በንግድና በኢኮኖሚ እንዲሁም የሰዎችን ዝውውር በሚመለከቱና በሌሎችም ጉዳዮች ላይ የመወያያ መድረክ መፍጠር ነው። ከዚህ ሌላ ህብረቱ በሀገራቱ የሚካሄዱ የታድሶ እርምጃዎችንም ያበረታታል። የሀሳቡ ጠንሳሽ ፖላንድ ስትሆን ከስዊድን ጋር በጋራ ነበረ ሀሳቡን አዘጋጅተው ያቀረቡት። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጎርጎሮሳዊው ግንቦት 2008 ዓ ም ሀሳቡን ብራስልስ፣ ቤልጂየም ውስጥ ለአውሮፓ ህብረት የአጠቃላይ ጉዳዮችና የውጭ ግንኙነቶች ምክር ቤት አቀረቡ። በአመቱ ግንቦት 2009 ዓም ፕራግ ቼክ ሪፐብሊክ ውስጥ የህብረቱና የስድስቱ የቀድሞዎቹ የሶቪየት ህብረት ሪፐብሊኮች ትብብር እንቅስቃሴ ተጀመረ። የሁለቱ ወገኖች የውጭ ጉዳይ ሚኒስትሮች በትብብሩ ማዕቀፍ ላይ ያተኮረ የመጀመሪያውን ስብሰባቸውን ብራስልስ ውስጥ ታህሳስ 2009 ዓ ም አካሄዱ። ከዚያን ጊዜ አንስቶም የትብብሩ አባል ሀገራት መሪዎች በየሁለት ዓመቱ ጉባኤ ያካሂዳሉ። የትብብሩ አራተኛ ጉባኤ በወቅቱ የአውሮፓ ህብረት ሊቀመንበር በላትቪያ ዋና ከተማ ሪጋ ውስጥ ባለፈው ሳምንት መጨረሻ ተካሂዷል። በዚሁ ጉባኤ ላይ የአውሮፓ ህብረት ለስድስቱ የቀድሞዎቹ የሶቪየት ህብረት ሪፐብሊኮች የሚሰጠውን የገንዘብ ድጋፍ ከፍ ለማድረግና በህብረቱ አባል ሀገራት የዜጎችን ነጻ ዝውውር ለመፍቀድ ቃል ገብቷል። የአውሮፓ ህብረት ከስድስቱ የምስራቅ አውሮፓ ሀገራት ጋር በመሰረተው ትብብር ሩሲያ ደስተኛ አይደለችም። ከተቋቋመበት ጊዜ አንስቶ እስካሁን በተለያዩ አጋጣሚዎች ቅሬታዋን ከመግለጽ ወደ ኋላ ብላ አታውቅም። ትብብሩ እንደተመሰረተ የያኔው የሩሲያው ፕሬዚዳንት ዲሚትሪ ሜድቬዴቭ ፋይዳ ቢስ ሲሉ አጣጥለውት ነበረ። ሩሲያ ህብረቱ ትብብሩን በሀገራቱ ላይ የተጽዕኖውን አድማስ ለማስፋት የሚጠቀምበት መሳሪያ ነው ስትል ስጋቷን ታሰማለች። በሩሲያ አባባል ህብረቱ ትብብሩን ለኃይል ምንጭ ማፈላለጊያ እየተጠቀመበት ነው። ከዚህ በተጨማሪም ሩሲያ ህብረቱ በተለይ በቤላሩስ ላይ ከመጠን ያለፈ ጫና እያደረገባት ነው ስትልም ትከሳለች። ቤላሩስ እንደ ሩሲያ ከጆርጂያ ለተገነጠሉት ለአብካዚያና ለደቡብ ኦሴቲያ ግዛቶች እውቅና ከሰጠች ምናልባት ልትገለል ትችላለች የሚል ስጋት አላት። ሩሲያ ሀገራቱ እንደ ሉዓላዊ ግዛት መውሰድ ወይንም መያዝ በሚፈልጉት አቋም ላይ ህብረቱ ይጫናቸዋል ስትልም በተደጋጋሚ ጊዜያት ትወቅሳለች። ሆኖም የትብብሩ ሀሳብ አመንጪ ፖላንድ አስተያየቱ ተቀባይነት የለውም ስትል ታጣጥላለች። የፖላንድ ጠቅላይ ሚኒስትር ዶናልድ ቱስክ በሪጋው ጉባኤ ላይ የሁለቱ ወገኖች ግንኙነት በፈቃደኝነት ላይ የተመሰረተ መሆኑን ተናግረዋል። የአውሮፓ ህብረት የረዥም ጊዜ አጋር ነው። ትብብራችንም ሆነ የሪጋው ጉባኤ ተለዋዋጭ ውሳኔዎችን የማሳለፍ ዓላማ የላቸውም፣ ወይም ደግሞ ግዙፍ እርምጃዎችንም ለመውሰድ ያለሙ አይደሉም። ግንኙነታችን በነፃነት፣ በፈቃደኝነት፣ በመከባበር እና በኩልነት ላይ የተመሰረተ ነው። በሪጋው የትብብሩ አባል ሀገራት መሪዎች ጉባኤ ላይ የጀርመን መራሂተ መንግስት አንጌላ ሜርክል በሰጡት አስተያየትም ከምስራቅ አውሮፓዎቹ ሀገራት ጋር የተመሰረተው ትብብር ሀገራቱ አንድ አቅጣጫ ብቻ እንዲከተሉ የሚያስገድድ አለመሆኑን በግልጽ ተናግረዋል። ህብረቱ ሀገራቱ እንከተላለን የሚሉትን መንገድም እንደሚቀበልም አስታውቀዋል። የምስራቅ አውሮፓ ሀገራት የአውሮፓ ህብረት ሴቶችን የመቀበል ፍላጎት ካሳዩ የራሳቸው ሉዓላዊ ውሳኔ ነው የሚሆነው። ማንም ቢሆን ይህን ራሳቸውን የሚመርጡትን መንገድ የማመቻቸት መብት የለውም። የትብብሩ ዓላማ ሜርክል እንዳሉት፣ የአውሮፓ ህብረት አባል ካልሆኑት የምስራቅ አውሮፓ ሀገራት ጋር ተቀራርቦ መስራት እንጂ ወደ ህብረቱ እንዲቀላቀሉም መገፋፋት አይደለም። ከምስራቅ አውሮፓ ሀገራት ጋር ጉድኝት መፍጠሩ የአውሮፓ ህብረት የማስፋፊያ መሳሪያ አይደለም። ሆኖም ከአውሮፓ ህብረት ጋር የማቀራረቢያ መሳሪያ መሆኑ አያጠራጥርም። ባለፈው ሐሙስና አርብ በተካሄደው የሪጋው ጉባኤ ላይ ህብረቱ ከዩክሬን ጋር የአንድ ነጥብ ስምንት ሚሊዮን ዩሮ የብድር ስምምነት ተፈራርሟል። ይህም ህብረቱ የአውሮፓ ህብረት አባል ላልሆነ ሀገር እስከዛሬ ከሰጠው ብድር ከፍተኛው ነው። ህብረቱ ከዚህ ቀደምም ለዩክሬን 1.61 ዩሮ የሚጠጋ ገንዘብም አበድሯል። ከትብብሩ አባላት መካከል በተለይ ዩክሬን፣ ጆርጂያና ሞልዶቫ ከህብረቱ ጋር ቅርብ ፖለቲካዊና ኢኮኖሚያዊ ግንኙነት መፍጠር የሚያስችሉ ስምምነቶች ፈርመዋል። ለእነዚህ ሀገራትም በሚቀጥሉት ዓመታት እስከ 2 ቢሊዮን ዩሮ የሚደርስ ውረታን ለመሳብ የሚያስችላቸው 200 ሚሊዮን ዩሮ ለመስጠት ቃል ተገብቶላቸዋል። ሶስቱ ሀገራት የአውሮፓ ህብረት አባል የመሆን ፍላጎት አላቸው። ይሁንና በሪጋው ጉባኤ ይህን ምኞታቸውን ቢያንስ በአጭር ጊዜ ውስጥ እውን ሊያደርግ የሚችል ተስፋ አላገኙም። ከዚያ ይልቅ ህብረቱ በተለይ የዩክሬንና የጆርጂያ ዜጎች በአውሮፓ ህብረት አባል ሀገራት ያለ ቪዛ መግባት እንዲችሉ ሀገራቱ የሚጠበቅባቸውን የህብረቱን መስፈርቶች ማሟላት አለማሟላታቸውን እስከሚቀጥለው ዓመት ታህሳስ አጋማሽ ድረስ እንደሚገመግም ቃል ገብቷል። የህብረቱ ባለስልጣናት እንደሚሉት የግምገማው ውጤት በጎ ከሆነ የሁለቱ ሀገራት ዜጎች ብዙም ሳይቆይ በአውሮፓ ህብረት አባል ሀገራት ያለ ቪዛ የመዘዋወር ፈቃድ ሊያገኙ ይችላሉ። በዚህ ረገድ ጆርጂያ አስፈላጊ ዝግጅቶችን ማድረጓን ተናግራለች። ጠቅላይ ሚኒስትሯ አራኪል ጋራባሽዊሊ ዜጎቻቸው በህብረቱ አባል ሀገራት በነጻ እንዲዘዋወሩ እንዲፈቀድላቸው ጠይቀው ነበረ። በብዙ ዘርፎች ጎላ ያሉ ለውጦች አድርገናል ብዬ አስባለሁ። እንደሚመስለኝ የጆርጂያ ዜጎች ቪዛ የማያስፈልገው ዝውውር ሊፈቀድላቸው ይገባል። ከስድስቱ የምስራቅ አውሮፓ ሀገራት አርሜኒያና ቤላሩስ የሩሲያው የዩሮ ኤዥያ የኢኮኖሚ ህብረት አባል ናቸው። በአንጻሩ ዩክሬን፣ ጆርጂያና ሞልዶቫ ከህብረቱ ጋር ጥብቅ ግንኙነት መመስረት ይፈልጋሉ። ባለፈው ሳምንቱ የሪጋ ጉባኤ የአውሮፓ ህብረት ለዩክሬንና ለሌሎች የትብብሮ አባላት የሰጠው ብድርና ቃል የገባው ገንዘብ እንዲሁም ያለ ቪዛ ዝውውርን እፈቅዳለሁ ሲል የሰጠው ተስፋ በቀዝቃዛው ጦርነት ወቅት ይፈጸም የነበረውን ሁኔታ የሚያስታውስ ተደርጎ ነው የተወሰደው። አንዳንድ የህብረቱ አባል ሀገራት መሪዎች መፍቅሬ አውሮፓ የሆኑትን የትብብሩን አባላት ይበልጥ ለማቅረብ ቢስማሙም ውሳኔያቸው የሩሲያውን ፕሬዝዳንት ቭላድሚር ፑቲንን የሚተነኩስ እንዳይሆን መስጋታቸው አልቀረም። የፈረንሳዩ ፕሬዝደንት ፍራንሷ ኦሎንድ ትብብሩ ከሩሲያ ጋር ሌላ ግጭት የሚፈጥር እንዳይሆን መጠንቀቅ እንደሚገባ አሳስበው ነበረ። ህብረቱ ከአጎራባቾቹ ከቀድሞቹ የሶቪየት ህብረት ሪፐብሊኮች ጋር የፈጠረው ትብብር ሩሲያን ለመቃወም ታስቦ የተደረገ አለመሆኑን ደጋግሞ ቢናገርም የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአውሮፓ ህብረት ለሀገራቱ ከምዕራባውያን ጋር ናችሁ ወይስ ከሩሲያ ጋር የሚል የተሳሳተ ምርጫ እያቀረበላቸው ነው ሲሉ የሪጋው ጉባኤ በተጠናቀቀበት ባለፈው አርብ ወቅሰው ነበረ። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።